ስም መልስ ቅዱስ አሐዱ አምላክ ታላቁ ኢትዮጵያዊው ሊቅ ቅዱስ ያሬድ ታላላቅ አባቶቻችን በብዙ ትጋት የሚማሩት ድጓ የተባለ መጽሐፍ አለ። በዚህ መጽሐፍ ኢትዮጵያዊ ሊቅ ፈረንጆቹ እንደሚሉት ቴዎሎጂያን፣ የነገረ መለኮት ምሁር ሊባል የሚገባው ኢትዮጵያዊው ቅዱስ ያሬድ በዋነኝነት የእግዚአብሔርን መግቦት የእግዚአብሔርን ቸርነት የማዳን ስራ ያደነቀበት መጽሐፍ ነው። ይህ መጽሐፍ አራት ዋና ዋና ክፍሎች አሉት። ዮሐንስ፣ አስተምሮ፣ ጾምና ፋሲካ የሚባሉ በዓመቱ ውስጥ ያሉትን ጊዜያት ከፋፍሎ የሚዘምር ድንቅ ዝማሬ። አሁን ከዘረዘርኳቸው መካከል ሶስተኛው የድጓ ክፍል ጾመ ድጓ የሚባለው በአብይ ጾም እሚዘመር ውስጥን የሚያረካ ዝማሬ። ቅዱስ ያሬድ በአብይ ጾም ያሉ ስምንት እሑዶችን ስሞች ሰጥቷቸዋል። ስሞች የሰጠበት ዋናው ምክንያት መድኃኒታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች በዚህ በአብይ ጾም ለማስታወስ። ለምሳሌ ምኩራብ በሚባለው ቀን ወደ ምኩራብ ገብቶ ያው ሆሳና በሚቀጥለው ሳምንት እንማራለን። በታላቅ ክብር ለዳዊት ልጅ መድኃኒት መባል ይገባዋል እየተባለለት ገብቶ ቤተ መቅደሱን ማንጻቱን አንጾ ወደ ቤተ መቅደስ ማድረጉን መጻሙ በሚባለው ያንን ባለደው ከዚህ በፊት እንደተማርነው ልትድን ተወዳለ ብሎ መፈወሱን በገብርኤል የመልካም አገልጋይ ትምህርት በምሳሌ ማስተማሩን በደብረ ዘይት የምጽአቱን ምልክት ለደቀ መዛሙርቱ መናገሩን የመጀመሪያውን ላይ ደግሞ ዘወረደ ዛሬ በምናስታውሰው በኒቆዲሞስ ትምህርት መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ እንደነገረው ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ብሎ ስለራሱ መናገሩን በአብይ ጾም እንድናስብ መጽሐፍ ቅዱስን መሰረት በማድረግ ኢትዮጵያዊ ሊቅ ቅዱስ ያሬን እንዲህ አዘጋጅቶታል። እዚህ መድረክ መሰለኝ ከዚህ በፊት ተናግሬያለሁ። ታላቁ ሌላው ደግሞ የነገረ መለኮት ምሁር አባ ጊዮርጊስ ዘጋስጫ ሰዓታት የተባለውን መጽሐፍ ሲያዘጋጅ ያ መጽሐፍ በቀንና በሌሊት ለእግዚአብሔር ክብር የሚዜም መጽሐፍ ነው እና በየመሃሉ ከመጽሐፍ ቅዱስ እንዲነበብ ያደርግ ነበር ከመልእክታት፣ ከወንጌል እና በእኛ ቤተክርስቲያን የቅዳሴ ስርዓት በአጠቃላይ ቅዳሴ ብቻ ሳይሆን የስርዓት አምልኮ ላይ ጥናት ያደረገ አንድ የፈረንጅ ሊቅ ተገርሞ ምን አለ? አባ ጊዮርጊስ የተነሳው በአስራ አምስተኛው መቶ ክፍለ ዘመን ነው። የፈረንጆች የፕሮቴስታንቶች አባት ደግሞ ሉተር የተነሳው በአስራ ስድስተኛው መቶ ክፍለ ዘመን ነው። አባ ጊዮርጊስ ሉተር ከመነሳቱ ከአንድ መቶ ዓመት ቀድሞ በአምልኮ ስርዓት ውስጥ መጽሐፍ ቅዱስ መነበብ እንዳለበት በቤተ ክርስቲያኑ ደንግቦ ነበር። ኢትዮጵያውያን ሉተር ከካቶሊክ ቤተ ክርስቲያን ተለይቶ የወጣበት ለመጽሐፍ ቅዱስ ቦታ አልተሰጠም የሚለውን ምክንያት አስቀድመው ከሉተር አንድ መቶ ዓመት አስቀድመው በተግባር አውለውት ነበር ብሎ ምልክትን ሰጥቷል። ምስክርነትን ሰጥቷል። ታላቅ የሊተርጂ ምሁር ነው እና ልክ እንደ አባ ጊዮርጊስ ቅዱስ ያሬድን በዚህ በአብይ ጾም የመድኃኒታችንን የማዳን ስራ ትምህርቶችን ማሰብ እንዳለብን ሲያጠይቅ ስምንቱን ውሎች ቅድም የዘረዘርኩላችሁ ስሞችን ሰጣቸው። አሁን ወደ ጾሙ ፍጻሜ እየተቃረብን ደስ ላላችሁ። ምን ነው እውነቱን እንነጋገር እስኪ እውነቱን ብዙ ጊዜ ቋንቋችን ራሱ እንኳን ጾመ ልጓሙን ምን አለለ ተለጉመን ነበር እ ለምንድነው በደስታ ያልጾምነው ለምን እንኳን ለጾሙ አደረሳችሁ አይባልም በጣም የሚገርመኝ ጾመ ልጓሙን ማን ነው ያሰረን ለእግዚአብሔር ስንጾም በደስታ ነው አሁን ትምህርቴ ጾም አይደለም በጾም ውስጥ እኮ ትልቁ አላማ በልቼ ከማገኘው ስጋዬ ደስ ስጋዊ ደስታ ይልቅ ጾሜ ውዬ እንደ ቅዱሳን መላእክት አምላኬን በማመስገን መላእክት ረቂቃን ፍጥረታት ናቸው። እንደኛ አይበሉም፣ አይጠጡም። እግዚአብሔርን በማመስገን የማገኘው ደስታ ይበልጣል ማለታችን። አብይ ጾም ሲገባ ቅበላ ላይ ሽሚያ፣ ሲፈሰግ ደግሞ ለስጋ ሩጫ ስንቶቻችን ነው በታረደልን ፋሲካ በክርስቶስ ጾማችንን የምንገድፈው ሐዋርያው ፋሲካችን ክርስቶስ ታርዶልናል ይላል። አይሁድ በፋሲካቸው የፋሲካውን በግ የማይበላን ሰው አያቀርቡትም ነበር። ከሕዝቡ ተለይቶ ይትፋ የሚልም አዋጅ ታውጆ ነበር። ታዲያኛ ፋሲካችንን ስናከብር እስቲ ካላሰባችሁበት የንስሐም ሁለት ሳምንት አላችሁ። እስቲ ፋሲካውን ቅዱስ ቁርባንን በመቀበል ለማክበር አስቡ። ያኔ ነው እውነተኛ ትንሣኤ። እኛም ከሞትንበት የኃጢአት ተነስተናል፣ ትንሣኤ ልቡና አግኝተናል ማለት። ወደ ጾሙ ፍጻሜ ደርሰናል። አንድ ነገር ላሳስባችሁ የምፈልገው ከትምህርቴ በፊት በጾሙ ወቅት በእነዚህ ሀምሳ አምስት ቀናት ያገኘናቸው መልካም የመንፈስ ፍርያት ካሉ አደራችሁን ከጾም በኋላ እንዳናጣቸው። ምን ማለቴ ነው? አንዳንድ ሰው ጾም፣ ነው ሰው አላማም ይላል። ጥሩ ነው። ከጾም በኋላስ አንድ ሰው ያቃሉ በአብይ ጾም ጾም ቢራም አይጠጣም ምንም ምንም ይላል። ሲፈሰግ፣ አንደኛው የሚሰክረው እሱ። ይሄ አይደለም የጾሙ መልዕክት። በአብይ ጾም ድል ያደረግነው ሀጥያት ካለ በዛውም ቀጥል። በዚህ ጾም እኔ ሐሜት አቁሜ ከሆነ በቃ ሐሜትን ከውስጤ ላውጣ። ዛሬ ዲያቆኑ ሲናገር ሰብታቸዋል። ኒቆዲሞስን አስመልክቶ ከዳዊት መዝሙር ጋር በሁለት ሊቃውንት አባቶቻችን፣ እጅግ ምሁራን ናቸው። ግንፃዊውን ሲያዘጋጁ ወንጌሉን ከዳዊቱ ምንባብ ጋር ያስማሙት ነበር። ኒቆዲሞስ በሌሊት ነው ወደ ጌታ ይመጣ፣ አይሁድን ስለፈራ ተደብቆ፣ ስለዚህ ከዳዊት መዝሙር ምን እየተባለ እንዲዘመር አዘዙ። ሀወዝ ከሚል የሊተወፈተን ከሆነ ልብ ያ በለሪት ጎበኝኝ ልቤንም ፈተንከው። ዳዊት ይህንን ያለበት ምክንያት ሳኦልን በለሪት አግኝቶት ነበር። በለሪት ፈተንከኝ አመት ከርከኒ ወይተረግባ መፃ በላሌ እኔን ፈተንከኝ ክፉ ነገር አልተገኘብኝም። ሳኦልን በለሪት አግኝቶት አልተበቀለውም። ወደዛ ታሪካ አልገባም ሰዓት ስለሌለ፣ ሶስተኛው የምስራኩ መስመር ግን ከበየንብብ አፎ ግብረለመያው አፌ የሰውን ስራ እንዳይናገር ፈቃዴ ነው። መልካም ነገር ነው አይደል? የሰውን ስራ አላወራም ብላችኋል። ከአሁን በኋላ ማንንም አላማ። በዝሙት የሚፈተን ሰው ካለ በዚህ ሀምሳ ቀን ድል የማደርገው ዝሙት ነው። የኔ ኃጢአት የስጋ ኃጢአት ነው። ኃጢአት መቼም አይነቱ ብዙ ነው። የስጋ ኃጢአት አለ አሁን በምሳሌነት የጠቀስኩላችሁ አይነት ዝሙት። የአንደበት ኃጢአት አለ፣ ስድብ፣ ሀሜት ከልብ የሚወጣ ክፉ ንግግር ሰውን የሚያደማ ይሄ አንድ በት ኃጢአት። የመንፈስ ኃጢአት ደግሞ አለ፣ መመኘት፣ በሰው መቅናት። ከአስርቱ ትዕዛዛትም አንዱ ይሄ ነው፣ የባልንጀራን ሚስቱን አትመኝ። እና ድል ያደረግነው ኃጢአት ካለ እግዚአብሔር በድል አድራጊነት እንዲያጸናን እንጸልይ እንጂ ከጾሙ በኋላ ተፈስኳል እያለ እንደገና ወደ ኃጢአት አንድ ነገር ታውቃላችሁ ኃጢአት ፋሲካ የሌለው ጾም ነው። ምን ማለት ነው? ከኃጢአት የምንጾመው ለዘላለም ነው። ከስጋ እንኳን ለሃምሳ ቀን ነው የምንጾመው፣ የፋሲካ ቀን ያው እንፈስካለን። እና ወደ ጾሙ ፍጻሜ ስንደርስ ስለ ዛሬው ትምህርት ሰዓት የሳላስበው ሄዷል። አንዳንድ የተወሰኑ ነገሮችን እናነሳለን። ኒቆዲሞስ እስቲ ከስሙን ጀምር። ስለ ኒቆዲሞስ ምን እንድንማር ተፈለገ? አይሁድ ስም ሲያወጡ እያንዳንዱ ስም ይገርማቸዋል፣ ትርጉማል። ለምሳሌ ኒቆዲሞስ ማለት የሕዝቡ ገዢ ማለት ነው፣ የስሙ ትርጉም። ማቴዎስ ማለት የእግዚአብሔር ስጦታ ማለት ነው። ስማቸው ሁሉም ትርጉማል። ዮሐንስ ለወንዱ ዮሐና ለሴቷ የእግዚአብሔር ስጦታ ማለት ነው። ገማልያል ማለት እግዚአብሔር ዋጋን ሰጥቷል ማለት እና ኒቆዲሞስ በአጋጣሚ ልክ እንደ ስሙ ከፈሪሳውያን ወገን የሆነ የአይሁድ አለቃ ብዙ ስልጣን የተሰጠው ሰው። ዮሐንስ ወንጌል ውስጥ ሶስት ቦታ ላይ ኒቆዲሞስን እናገኘዋለን። አንደኛው ዛሬ በወንጌል ቅዳሴ ላይ ሲነበር የሰማችሁት ከመድኃኒታችን ከኢየሱስ ክርስቶስ የጥምቀትን ምስጢር የሰማበት የመንግስተ ሰማያት ቁልፍ ምን እንደሆነ የተማረበት እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ብሎ መድኃኒታችን ለኒቆዲሞስ የነገረው ያ የአዲስ ኪዳን ውብ ቃል የሚገኝበትን ትምህርት የተማረበት ክፍል። ሌላው ኒቆዲሞስን የዮሐንስ ወንጌል ምዕራፍ ሰባት ውስጥም ደግሞ እናገኘዋለን። እዚህ ውስጥ በዳስ በዓል በክርስቶስ ምክንያት ብዙዎች በትምህርቱ ግራ ስለተጋቡ በአይሁድና በሕዝቡ መካከል ክርክር ነበር። ግማሾቹ ታምራቱን እያዩ ይህስ ከእግዚአብሔር የመጣ ነው እንዴ የምንጠብቀው መሻያ በእብራይስቱ ቋንቋ ወይንም መሲህ ሲመጣ፣ ዮሐንስ ሰባት ሰላሳ ላይ እንደምናነባው አሁን ይሄ ሰው ኢየሱስን ማለታቸው ከሚያደርገው በላይ መሲሁ ያደርጋል እንዴ እያሉ ጥያቄ የጠየቁበት። ፈሪሳውያን ደግሞ በጣም ግብዞች ናቸው። ህግን እናውቃለን ብለው ያስባል እና ክርስቶስ የመጣው ከገሊላ ነው። ስለዚህ መሲሁ ከገሊላ ሊመጣ አይችልም፣ ዳዊት ከነበረባት ከቤተልሔም እንጂ ብለው እሱን ያልተቀበሉበት፣ ያውም በጣም በሚያሳዝን መልኩ ክርስቶስን እንዲይዙት አንዳንድ ሰዎችን ላኩ እና ማን ፈሪሳውያን ልብ በሉ ኒቆዲሞስ ከፈሪሳውያን ወገን ነው በአይሁድ መካከል የተለያዩ ወገኖች አሉ ትንሳኤ ሙታንን የማያምኑ ሰዱቃውያን በጣም ባህታውያን የሆኑ ዮሐንስም ከነሱ ወገን ነው የመጣው ይባላል መጥቆ ኤሲንስም የሚባሉ ባህታውያን አሉ ጸሐፍት ደግሞ አሉ የህግ ጸሐፊዎች ኒቆዲሞስ ከፈሪሳውያን ወገን እነዚህ ፈሪሳውያን በክርስቶስ አምላክነት ስላላመኑ በጣም በሚያሳዝን መልኩ ይዘው እንዲያመጡት አሳልፈው እንዲሰጡት እንዲገድሉት ሰዎችን ላኩ ይዛችሁት ኑር። ብለው ግን ጊዜው ሳይደርስ የእኛን ጌታ ማን ሊይዘው ይችላል? ምነው ፈራችሁ? ማን ሊይዘው ይችላል? ለያዙት ሰዎች እንኳን ሁል ጊዜ በመቅደሳችሁ አስተምር አልነበረም ምን አሁን ግን የጨለማው ሰዓት ነው ብሎ በፈቃዱ እኮ ነው ተላልፎ የተሰጠው። ብዙ ጊዜ ሊይዙት እየሞከሩ በመካከላቸው ያልፍ ነበር እና ብዙ ክርክር ሲነሳ፣ አሁን ነገሩን አጠር ለማድረግ ኒቆዲሞስ የዮሐንስ ወንጌል ምዕራፍ ሶስት ላይ እንዳየነው ሌሊት ወደ ክርስቶስ የመጣው ያው ዮሐንስ ምዕራፍ ሰባት ላይ ሲጽፍ ምን ይለዋል? አስቀድሞ ወደ በሌሊት ወደ እርሱ መጥቶ የነበረው ምዕራፍ ሶስት ላይ ወደ ክርስቶስ መጥቶ የነበረው ኒቆዲሞስ በክርስቶስ ምክንያት ክርክር ሲሆን፣ ማን ነው ክርስቶስ? ከሕዝቡ መካከል ግማሹ ሲያምንበት፣ ሌላው ሲጠራጠረው፣ አንዳንዶቹ በእውነት ይሄ መሲሁ ነው ብለው ሲቀበሉት ፈሪሳውያን እንዴ እናንተ ጠፋችሁ እንዴ ሕግን አታውቁ? ያው ተራግመዋል። ሕግን የማያውቅ ይህ ሕዝብ የተረገመ ይሁን ብለው ሕዝባቸው ረገሙ ሲሉ ኒቆዲሞስ ምዕራፍ ሶስት ላይ ከክርስቶስ ጋር ያደረገው ንግግር በጣም ውስጡን ነብቶታል። ስለ ክርስቶስ እሱም የሰጠውን ምስክርነት በኋላ ላይ እናያለን እና እነሱ የማያውቁትን እሱ በድብቅ በጨለማ ሄዶ የተማረው ትምህርት አለ እና ምን አላቸው ዮሐንስ ሰባት ሀምሳ አንድ ላይ እንደምናነበው ክርስቶስን ይዘው ለመግደል ሲያስቡ ህጋችን አስቀድሞ ከእርሱ ሳይሰማ ማለት፣ አንድ ሰው ጥፋተኛ ቢባል እንኳን ከተከሰሰው ሰው ሳይሰማ አንዳች ያደርጋልን? አላቸው። ተናደዱበት። የፈሪሳውያን አለቃ ነው፣ የሁሉ መምህር ነው። ምን አሉ? አንተም ደግሞ ከገሊላ ነህን? ክርስቶስ የመጣው ከገሊላ ነው፣ የእሱ ወገን፣ አንተም እንደ እሱ ሳትክን ማለታቸው ነው። ሎቱ ስብሐት ነቢይ ከገሊላ እንዳይነሳ መርምርና እያሉት ኒቆዲሞስ ለክርስቶስ ይሄን ምስክርነት አይባልም። ቢያንስ ግን አንድ እውነት ነገር ተናገረ። በጣም የሚያስተምር ነገር። አንድ ሰው እንዲህ ነው፣ እንዲህ ነው፣ እንዲህ ነው ይባላል። ግን ስለዛ ሰው ያ ሰው ምን እንደሚል ስለ ራሱ ሳልሰማ ሕጋችን ምንድን ነው የሚለው ሕግ የለንም ወይ አላች አንዳንድ ጊዜ ስለ ሰዎች የሆነ ነገር ስንሰማ በምንሰማው ሰው ላይ ለመፍረድ በጣም ፈጣኖች ነናል። ስለ እገሌ የሆነ ነገር ከተወራ እገሌ እንዲህ ነው፣ ያን ሰው አግኝተን እንኳን የምንሰማው ነገር እውነት ነው ለማለት አንታገስ። ኒኮዲሞስ በዚህ በልቶ ነው ሰው በአንድ ነገር ቢከሰስ ቢታማ፣ ያን ሰው ጠይቀን እውነቱን ከማረጋገጥ በፊት እባካችሁ በሰው ላይ አንፍረ አንድ የቤተ ክርስቲያን ሊቅ ምን እንዳለ ታውቃላችሁ በሰው ላይ ለመፍረድ የምንቸኩል ከሆነ ክርስቶስ ከመምጣቱ በፊት የፍርድን ቀን ማቅረባችን ነው የፍርድ ቀን መቼ ነው ክርስቶስ ዳግም ሲመጣ ወይንም በዳኛው በክርስቶስ ቦታ ራሳችንን ማስቀመጣችን ነው ብሏል ስለዚህ እባካችሁ ለፍርዳቸው ኒቆዲሞስ ምን አላቸው ከዛ ሰው ሳንሰማ መፍረድ እንችላለን ወይ አሁን ስለ ክርስቶስ ሰው እንዲህ ይላል እንዲ ይላል የሚለውን ይዘን ነው መጀመሪያ ለምን ከራሱ አልሰማም? ማለቱ ነው። እሱ ተደብቆ ከክርስቶስ የሰማው ነገር ነበራ። እነሱ ሌሎች የማያውቁት ኒቆዲሞስ ከክርስቶስ ለመማር ሲመጣ መቼ ነው የመጣው? እስቲ ፈዘዝ ያላችሁ ትመስላላችሁ። ነቃ። መቼ ነው የመጣው? አረ በደንብ በሉት። በሌሊት። የሌሊት ተማሪ አለ እንዴ? ትምህርት ቤት የምንማረው ቀን ለምን በሌሊት መምጣት አስፈለገው? ቀደማቸው መግሱን አግኝታችኋል? ለሊት ጨለማ ስራ ነው። በተረታችን እንኳን ቀን ለሰራዊት ለሊት እንላለን። ለሊት መምጣት ለምን አስፈለገው? ለምን ጨለማን መረጠ? ክርስቶስ እኳ አንድ ነገር ብሎታል። ወደ ብርሃን መምጣት የማይፈልጉ ሰዎች ጨለማን ተገን ያደርጋሉ? ለምን? ስራቸው እንዳይገለል እውነተኛ የሆነው ሰው ግን ስራውን ሁሉ በምን ይሰራዋል? በብርሃን ይሰራዋል። ሌባ የሰው ቤትም የሚዘርፈው መቼ ለሊት ነው። ቀንም ሊዘርፍ ይችላል፣ ኦፍኮርስ ክፍት ቤት አገኘ። ግን ሰው ሲተኛ ነው። ክርስቲያኖች ተደብቀን ስንት ኃጢአት ሰራ ለሌናና ከሰው ተሸሽገን። እስቲ እኔም ልናዘዝ፣ እናንተም እግዚአብሔር ፊት እንናዘዝ ከሰው ተደብቀን ሰው አያየን ብለን እግዚአብሔርን የሚያሳዝን ስንት ነው፣ ተፈሰም በጨለማ የሰራ ነው። በደል ባል ከሚስቱ ተደብቆ ምን ሰራ? ሚስት ከባሏ ተደብቃ ምን ሰራች? ውስጡን ለራሳችሁ መርሙት። እኔ ማንን ለመንቀፍ አይደለም። በዚህ አጋጣሚ ከዚህ በፊት አንዳንድ ትምህርት ምሰጥ፣ አንዳንድ ሰዎች ሰውን ለመንቀፍ እንደተናገርኩ አስመስለው እንደተናገሩ ሰምቻለሁ። በጣም አዝናለሁ። ሰውን ለመንቀፍ የእግዚአብሔርን ቃል መጠቀም በተአምር አይቻልም። እግዚአብሔር የሚነግረንን እንጂ የምንናገረው ማንም ሰው ማንንም በቃሉ ምክንያት አታክ ማድረግ አይችልም። እግዚአብሔር ከተናገራችሁ እግዚአብሔር ተናግሮናል ብለን ለምን አንወስደው? ሰባት ሆኔን ለመናገር ብሎ ነው እንዲህ ያለው። ከምን ሁላችንም ነው የእግዚአብሔር ቃል የሚወቅሰን። ተደብቀን እግዚአብሔርን ምን ያህል አሳዘን ነው ቃሩ ግን የሚለው ጨለማ የማይጨልምበት ብርሃናዊ አምላክ ከሰው ብንደበቅ፣ የሰራ ነው ክፋት ሁሉ በእግዚአብሔር ፊት ምንድነው የተገለጠ። ኒቆዲሞስ መልሳችሁታል። የፈራበት ምክንያት ጓደኞቹ ፈሪሳውያን እንዳያዩት፣ እንዲሁም የአይሁድ አለቃ ነው ምንበላችሁ። በዚህ ዘመናዊ የካህናት አለቃ የሚባል ሊመካን ሹመት የጳጳሳት አለቃ አንድ ሊቃነ ጳጳስ በቤተ ክርስቲያን ውስጥ ትልቅ ስልጣን የተሰጠው ሰው። እኛም የማንጠብቀው ጉባኤ ውስጥ ሲገኝ ብናየው እንዴት ነው የምናዝንበት? ፈሪሳውያንም ክርስቶስን ከህዝቡ ለማግለል ሞክረዋል። ትዝ ይላችኋል? የዮሐንስ ወንጌል ምዕራፍ ዘጠኝ ላይ ክርስቶስ እውር ሆኖ የተወለደውን ልጅ ከፈወሰው በኋላ ስለዛ ልጅ ይጠይቁት ነበር። ማነው ዓይንን ያበራል? ስለዚህ ሰው ምን ትላለህ? ከዛ በፊት ወላጆቹን ጠየቋቸው። ስለ ልጃችሁ ምን ትላላችሁ? ስለተደረገ ፈውስ ወላጆቹ ስለፈሩ እነማን አይሁድን ምን አሉ ነው የሚለው? እሱ ትልቅ ሰው እኮ ነው። ሂዱና ጠይቁት፣ ሂዱና ጠይቁት። ለምን የዮሐንስ ወንጌል ምዕራፍ ዘጠኝ ላይ ስ ፓወርፖይንቱ ላይ ሞኒተር ሚያደርገው ልጅ ካወጣው የዮሐንስ ወንጌል ምዕራፍ ዘጠኝ ላይ ህዝቡ አውጥተዋል ዳሩ ግን አሁን እንዴት እንዳየ አናውቅም ወይንም አይኖቹን ማን እንደከፈተ እኛ አናውቅም አሉ ወላጆቹ ለምን እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራት እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና ኒቆዲሞስ ይህንን ነው የፈራ ፈራ ተባ እያለ መጣ በለሊት በጣም የሚያሳዝነው ግን ጌታ ለእርሱ ትንሽ ፍቅር ያሳዩትንም ከታላቅ በረከት ያካፍላቸዋል። ይህን ለምን እንዳልኩ ግልጽ ላድርገው። ኒቆዲሞስ ተደብቆ ነው የመጣው ከክርስቶስ ለመማር። ከዚህ በፊት ቅድም በጠቀስኩት ጥቅስ አንድ ሰው ስለ እሱ ምን እንደሚል ሳንሰማ ሕጋችን አይፈርድም ያለ ሰው እውነትን ነው የፈለገ ሰው ነው ኒቆዲሞስ። ስለዚህ ከክርስቶስ ከራሱ ለመማር ነው የመጣው ቅልቦናውን ጌታ አይቶለት ከአርማቴያሱ ዮሴፍ ጋር ጌታ መድኃኒታችን ስለኛ በተሰቀለ ጊዜ ስጋውን እንዲገንስ ፈቅዶለታል ኒቆዲሞስ ለዚህ ክብር ታድሏል ቅዳሴ ላይ ተሰሙ ለዛሬ ረጅም ቅዳሴ የቀደስንበት ምክንያት ቅዳሴ ማርያም ኒቆዲሞስን ስለሚያነሳ ሰራዊ ካህን ጌታን እየለመነ ምን ይለዋል ስለ ንፍቁ ካህን ሲናገር ከመዮሴፎ ኒቆዲሞስ እለገነዝብ ለስጋከ እኔንም እሱንም ረሴ ሎቱኒ ወዲተኒ ይህንን ንፍቁ ቄስንም እኔንም ስጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን። አስቀድሞ ደግሞ ንፍቁ ካህን ብለን ኢየሱስ ክርስቶስ በከመገነዙ ከዮሴፍ ወኒቆዲሞስ በልብሰ ሰዱዋት ዋፋ ዘሰመርከ ደግሞ ከማሁ ሰመርለነ ባማረ ልብስ በሚያምር የሚጣፍጥ መዓዛ ባለው ሽቱ ዮሴፍና ኒቆዲሞስ እንደገነዙ የነሱን መባ ይህንን ፍቅራቸው እንደተቀበልክላቸው እንደወደድክላቸው የእኛንም እንዲሁ ውደድልን። ያው ስለ ቅዳሴ አይደለም ርዕሴ። በቅዳሴ የሚከናወነው እኮ የመድኃኒታችን ኢየሱስ ክርስቶስ ሕማሙን ሞቱን፣ ትንሳኤውን የምናስብበት ምሳሌያዊና ትልቅ ትርጉም ያለው ስርዓት ስለዚህ ኒቆዲሞስ ለዚህ ክብር ተጠርቷል። አሁን ግን እየፈራ መጣ ወደ መድኃኒታችን እና ክርስቶስን ምን አለው? ስለ ክርስቶስ አንድ ነገር ተናገረ። ወደ ክርስቶስ መጥቶ እግዚአብሔር ከእርሱ ጋር ከሆነ በስተቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል ማንም የለም፣ እና መምህር ሆነህ ከእግዚአብሔር እንደመጣ እናውቃለን። የዋሁ ኒቆዲሞስ ስለ ክርስቶስ የመሰለውን ተናገረ። መምህር አለው። ክርስቶስ መምህር አይደለም? እንዲያውም ህዝቡ ሲያስተምር በጣም ልባቸው ተሰቅሎ የሚሰሙት ከአንደበቱ የሚወጣው ቃል እጅግ ውብ የሆነ እውነት ነው። ታላቅ መምህር፣ እውነት ነው፣ ከእግዚአብሔር ነው የመጣው። ግን የኒቆዲሞስ ምስክርነት በቂ አይደለም። የእግዚአብሔር ልጅ እንኳን አላለውም። እነ ናት ናይ ትዝ ይላችኋል። ዮሐንስ ወንጌል ምዕራፍ 1 ላይ ናትናኤል ክርስቶስን ሲያየው የእግዚአብሔር ልጅ የሚል ምስክርነት ነበር የሰጠው። ክርስቶስን ሲመልስ ዮሐንስ ወንጌል ምዕራፍ 1 ቁጥር 50 ነው ማለት፣ እንዲህ ስላልኩ ናትናኤል አመንክን? ካሁን በኋላ እውነት እላችኋለሁ ሰማይ ሲከፈል፣ የእግዚአብሔር መላእክትም በሰው ልጅ ላይ ሲወጡና ሲወርዱ ታያላችኋል። ኒቆዲሞስ እንዲህ የማለት እውቀቱም ድፍረቱም አልነበረው። ይሄ በራሱ በቂ ነው፣ ግን እንደ ናትናኤል የሚያስመሰግን ወይንም እንደ ጴጥሮስ ብዙ የሚያስብል ምስክርነት አልመሰከርም። ጴጥሮስ በግልጽ ስለ ክርስቶስ ስለ ሰው ልጅ ሰዎች ማን ይሉታል ብሎ ጌታ በጠየቃቸው ጊዜ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ነው ያለው። መምህር ሆናል። በጣም የሚደንቀው መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ሰዎች ስለ እሱ ለሚናገሩት ነገር አስተያየት አይሰጥም። በቀጥታ መናገር ያለበትን ነው የሚናገረው። አሁን ኒቆዲሞስ እንዲህ ሲለው እውነት ነው መምህር ነኝ ልክ ብልሃል ብሎ ወይ አላሞገሰው ወይ አባባሉን አላሳደገም። በቀጥታ ማወቅ ያለበትን ነገረው። መምህር ትለኛለ፣ ከእግዚአብሔር መጥቻ ያለው እንዲህ አላለውም። ግን መልኩ ያለ እኔ ልክ እግዚአብሔር ልኮኝ ከእግዚአብሔር መጥቻ ያለው እኔ በምድር ወደምመሰርተው ወደ እግዚአብሔር መንግሥት መግባት ከፈለግ ይህ ትምህርት ተማር። ይህን የጌታ መልዕክት ምን አለው? እውነት እውነት እላለሁ ስለው እስቲ አገዙ። ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግሥት መግባት ምን ማለት ነው? ክርስቶስ የመጣበት ኒቆዲሞስ፣ ከእግዚአብሔር ተልከ መጥታ ያለበት ምክንያቱ የእግዚአብሔርን መንግስት በምድር ላይ መመስረት። ያቺ የእግዚአብሔር መንግስት እኮ በመካከላችን ናት፣ ክርስቲያኖች ተሰጥታናለች። አሁን ቅዳሴውን ስናስቀድስ የእግዚአብሔር መንግስት ውስጥ እንደገባ ሁነናው አምላካችን የምናመልከው ዳግም ክርስቶስ ሲመጣ ትገለጻለች። የቤተ ክርስቲያን የዘውትር ጸሎቷ ማራናት አያለች፣ ጌታ ቶሎና እያለች መጮሆን ሙሽራዋ እንዲወስዳል አሁን ለኒቆዲሞስ ይሄ ትምህርት ከባድ። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ሲለው ኒቆዲሞስ ምን አለ? ሰው ከሸመገለ በኋላ ሁለተኛ ሊወለድ ይችላል? እንዴት ሰው ሸምግሎ ድጋሚ ይወለዳል? እንዴት ሰው ድጋሚ ወደ እናቱ ማህፀን ይገባል? ኒቆዲሞስ እንዲህ ነው የሚያስበው። ጌታ እንደገና አስረግጦ ምን አለው? እውነት እውነት እላለሁ፣ ዳግመኛ የሚለውን ቃል በጣም አብራራለን። ሰው ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ ምን ማለት ነው? አልተጠብቅም። የጥምቀት ልጆች ስለሆናችሁ መልሱን አውቃችሁታል። ይህን ቃል ሐዋርያው ቅዱስ ጳውሎስ ሲያብራራው፣ እንደ ምህረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን ይላል። ያ ዳግም ከስላሴ የምንወለድበት ምስጢር ጥምቀት። በጥምቀት የእግዚአብሔር ልጆች ተብለናል። ክብርና ምስጋና ለአምላካችን። ከስጋ የተወለደ ስጋ ነው። ከመንፈስ የተወለደ መንፈስም። ንፋስን ድምፁን ትሰማለ፣ ከየት እንደመጣ ወዴት እንደሚሄድ ግን አታውቅም። ከመንፈስም የተወለደ እንዲሁ ነው። በመንፈስ ቅዱስ የተቃኘ እነዚህ አይነት ኃይል አለው ማለት ነው ጌታ የመንፈስ ቅዱስን አሰራር ነው የሚነግረው ታዲያ ኒቆዲሞስ በጣም ከብዶታል ለየ ትምህርት ይህ እንዴት ሊሆን ይችላል አለ ጌታ እያስረዳው እንዴት ይሆናል ይላል ኒኮዲሞስ አሁን ጌታ አንድ ነገር ጠቆመ አንተ የእስራኤል መምህር አይደለህ እ ኒኮዲሞስ መምህር ነኝ ትላለህ ሊክ ነኝ ትላለህ እና መምህር ስትሆን ይህንን አታውቅምን የክርስቶስ ትምህርት በጣም ከብዶታል። ወይም አባቶች ሲያስተምሩ አንድ ተማሪ ካልገባው ይሄ ትምህርት ጸንኖባሃል ይላል። ከብዶሃል፣ ሊገባ አልቻለ ማለታቸው። ለኒቆዲሞስ ለፈሪሳዊው አለቃ ክርስቶስ የሚናገረው የመንግሥተ እግዚአብሔር ትምህርት ሊገባ አልቻለ። ኒቆዲሞስ እኮ ፈሪሳዊ ብቻ ነኝ ብሎ ሳይሆን የሚያስበው የአብርሃም ልጅ ነኝ የተወለድኩት ከአብርሃም ዘር ነው ብሎ የሚመጻደቅ ሰው። በአንድ ወቅት አይሁድ እኛ የአብርሃም ልጆች ነን ብለውት ነበር ክርስቶስን። ጌታ ምን አላቸው? የአብርሃም ልጆች ከሆናቸው አብርሃም ይሰራም ስራ ስሩ፣ አለበለዚያ እግዚአብሔር ለአብርሃም ከድንጋዮች ልጆችን ማስነሳት ይችላል። ያውም እናንተ ልጆቹ አይደላችሁም፣ ከእናንተ አባቶቻችሁን ያልገደለ ማን ነው ብሎ በኃይለ ቃል ተናግሯቸዋል። እና እኔ ምርጥ እስራኤላዊ ነኝ ከተመረጠው ዘር ነው የመጣው። የአብርሃም ልጅ ነኝ። እግዚአብሔር አንድ የመርጦኛል። እንዴት ነው ዳግም የምወለደው? ማለት እኮ ነው ኒቆዲሞስ። የመጽሐፍ ቅዱስ ሊቃውንት እንዲህ ነው የሚያብራሩት። ክርክሩ ይህን ነው። ምንድን ነው ድጋሜ ተወለድ የምትለኝ? ለመጠመቅ ማመን አለበት። ክርስቶስን አምላኩ መድኃኒቱ አድርጎ ኒኮዲሞስ መቀበል አለበት። ይህ ትምህርት ደግሞ አሁን እንደምንናገረው ቀላል እኮ አደለም። በኒቆዲሞስ ዘመን ክርስቶስን አምላክ ብሎ መናገር ፈሪሳውያን ብዙ ስም ነው የሰጡት። ለወቱ ሰባት ምስጋና ደርሱ። ይሁንና እና ኒቆዲሞስ እየተከራከረ ኒ ሲለው ጌታ ከመጨረሻ ላይ ምን አለው? እያጠቃለን ነው። እውነት እውነት ላለው ይ የምናውቀውን እንናገራለን፣ ምስክራችንን ግን አትሰሙትም። ስለ ምድራዊ ነገር እየነገርኩህ ካልሰማ እምነግር ይህንን ሰማያዊ ምስጢር እንዴት ትሰማዋለህ? አንድ ምሳሌ ነገረው። ሙሴ በምድረ በዳ። እባቡን ሰቅሎ ነበር እና ያንን እባብ ያየ ሰው ሁሉ ከደዌው ይፈወስ ነበር። እንዲሁ እግዚአብሔር ደግሞ በልጁ የሚያምን ሁሉ ይድን ዘንድ ዓለሙ እንዳይጠፋ ወዶ ልጁ ይሰቀል ዘንድ ፈቅዷል አለው። ሰዓት ስለሌለም ቤታችሁ ስትሄዱ ኦሪት ዘውልቁ ምዕራፍ 21ን እንድታነቡ ሙሴ እባቡን እንዴት ተራራ ላይ እንደሰቀለና እስራኤላውያን በትዕቢታቸው ከተነሳባቸው የእባብ መርዝ መቅሰፍት እንዴት እንደዳኑ ኦሪዘን ምዕራፍ አንድ ላይ የምናነበውን ታሪክ መድኃኒታችን ኢየሱስ ክርስቶስ ከተናገረው ጋር በማነጻጸር መማር እንችላለን። ከዚህ በኋላ መጨረሻ ላይ መድኃኒታችን ኢየሱስ ክርስቶስ ምን አለው? ብርሃን ብርሃን። ማን ነው? ስለደከማችሁን ነው። ብርሃን ማን ነው? ወዳሴ ማርያማት ደግሞ ምን ብርሃን ዘበአማን ዘመጽአ ውስተ ዓለም ወደ ዓለም የመጣ እውነተኛ ብርሃን ክርስቶስ ነው እንላለን እኮ። የሰኞ ውዳሴ ማርያም አማናዊ ብርሃን እሱ ነው ብሎ ምስክርነቱ ነ የኒቆዲሞስን ቅንነት እናደንቃለን። ግን ልብ ብላችኋል? ዛሬ ሁለተኛው ዲያቆን ከየት ወንጌል አይደለም፣ ከየትኛው የዮሐንስ መልእክት ልጠቁማቸው፣ ከየትኛው የዮሐንስ መልዕክት እናነበበ እግዚአብሔር ይስጥልኝ ከአንደኛው ዮሐንስ አባቶቻችን ሊቃውንት ስለሆኑ አንደኛው ዮሐንስ ምዕራፍ 4 ቁጥር 18 ላይ ያለው ቃል እንዲነበብ አዘዙ። ይህን ቃል ምን ይላል? ፍጹም ፍቅር ፍርሃትን አውጥቶ ይጥላል። በፍቅር ውስጥ ምን የለም? ፍርሃት የለም። እስቲ በሉት አብራችሁ፣ በፍቅር ውስጥ ፍርሃት የለም። ሰው የሚያፈቅረውን ሰው ይፈራዋል እንዴ? የምንፈራው የሚያስጨንቀን ሰው እግዚአብሔር አባታችን ስለሆነ በፍቅር እናመልከዋል። ፍርሃቱ ግን አለ። ፍርሃቱ ምን ላይ ነው? ኃጢአት በመስራት እሱን ላለማሳዘን። በፍቅር ውስጥ ፍርሃት የለም። ይሄ የተነበበበት ምክንያት ምንድን ነው? ኒቆዲሞስ የህግ ሰው የህግ ትምህርት ለመማር እንጂ የመጣው በፍጹም ፍቅር ጌታን ፈልጓል። የመግደላዊት አይነት ፍቅር እሱ ውስጥ ነበር እንዴ መግደላዊት ማንንም አልፈራችም አይሁድ? ከክርስቶስ ጋር የሚተባበር ይሰቀላል ብለው፣ እንዲያውም በጣም በሚገርም መልኩ የክርስቶስን መቃብር አትበውት ጠባቂ አስቀምጠው ነበር። ያ ጠባቂ መሰላት ሰው ስታይ እንኳን አልፈራቸውም። ጌታዬን አልተዋለን፣ ሽቶ እንድቀባው ንገረኝ ነው ያለችው። ደግነቱ ጠባቂ የመሰላት ሰው ማን ሆኖ ተገኘ? ራሱ ጌታ። ስለ ፍቅር ጌታ እንዲህ ያደርጋል። ክብርና ምስጋና ለአምላካችን አምላካችንን በፍቅር የሚያመልክ ልባለን እሱን የሚፈልግ ልባለን ነው። እንደ ጨካኝ ንጉስ ነው የምናየው ክርስቲያኖች? የክርስትና ውበት እኮ እግዚአብሔርን አባት ማለታችን እሱን ማፍቀራችን። ሌላ እምነት እኔ ክርስቲያን ስለሆንኩ አይደለም። ሌላ እምነት ብታጠኑ፣ ብዙ የዓለም እምነቶችን አጥኑ። አንዱም እምነት የሚያመልከውን አምላክ አምላክ አይደሉ እስላሞች አላሁ አክበር እያሉ ይጮሃሉ እንደ ሀያል ንጉስ ይፈሩታል። አስሬ ዞላት እያሉ ሰላይ ይሰግዳሉ እንጂ እንደ አባት ግን ያሉት እንዲህ በፍቅር የምናመልከው አምላክ አለ። ኒቆዲሞስ ተሸሽጎ ነው የመጣው፣ ስለ ክርስቶስ ለመመስከር ታፍራላችሁ። እውነት ነው። እስቲ አንድ ሰው ሰብ ውስጥ ክርስቶስ ለአንተ ማን ነው ቢላችሁ፣ አፋችሁ አይተሳሰርም። እውነት ነው። እስቲ ልብሴ ይቀየር ሰው ይመጣል እንዴ? ቄስ ልብስ ስለስ ያው የሚያፈቅር ሰው ከፍቅር የሆነውን ነገር ይናገራል፣ እውነትን ይፈልጋል። ኒቆዲሞስ መጨረሻ ላይ የእውነት ትምህርት ተነግሮታል። መድኃኒታችን ኢየሱስ ክርስቶስ እውነትን ስለሚፈልጉ ሰዎች ኒቆዲሞስ ምንም እንኳን ፍቅሩ ፍጹም ባይሆንም እውነትን ግን የፈለገ ሰው ከሌሎቹ ፈሪሳውያን ጋር ተባብሮ በክርስቶስ ላይ አልፈረረም። ከክርስቶስ እውነቱን እሰማለው ብሎ ወደ ጌታ ክርስቲያኖች በሕይወታችን እውነተኞች የምንሰራው የምንናገረው የእውነት ነገር ዮሐንስ በጣም በሚደንቅ መልኩ መልእክቱን ብታነቡት ዝም ብላችሁ የዮሐንስ መልእክት የመጀመሪያውን መልእክት ሁሉንም አንብቡ፣ ሶስቱንም መልእክቶች ያው ስለ ፍቅር ብዙ ቦታ ይናገርና የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይለያሉ ይላል። የዲያብሎስ ልጆች ወንድሞቻቸውን አይወዱም፣ ነፍሰ ገዳዮች ናቸው። የእግዚአብሔር ልጆች ግን ወንድሞቻቸውን እንደራሳቸው ይወዳሉ። የዲያብሎስ ልጆች ሐሰተኞች ናቸው ከአባታቸው ከዲያብሎስ ከሐሰት ምንጭ ከሆነው የውሸት ነገርን ይናገራሉ። የእግዚአብሔር ልጆች እውነት ከሆነው ከጌታቸው ጌታ እኔ መንገድና እውነት ሕይወትም ነኝ ስላለ ከእውነት ጌታ የተገኙ ምርጥ ዘሮች ስለሆኑ እውነትን ይናገራሉና ከየትኛው ወገን እስቲ ስራችንን እንመርመር። ሕይወታችን የእውነት ነው። ውሸት የተሞላ ዶኪመንት የለንም። መንግስትን አሏሽም፣ ሰዎችን አላታለልም። የእውነት ሰዎች ግን በነገር ሁሉ ፍጹሞችና እውነቶችን የእውነት ሰዎች ናቸው። አምላካቸው የሚፈልገውን በጎ ነገር ያደርጋሉ። እነዚህ ሰዎች ደግሞ የብርሃን ልጆች ተብለዋል። ኒኮዲሞስን መጨረሻ ላይ ጌታ ስራው ክፉ የሆነ ሰው ወደ ወደ ብርሃን አይመጣም ስራው እንዳይገለጥ ነው የተባለ ኤፌሶን ምዕራፍ አምስት ላይ ስናለብ በተለይ ቁጥር ስምንት ላይ የእግዚአብሔር ልጆች ሐዋርያው ጳውሎስ ውሉደ ብርሃን ወይንም የብርሃን ልጆች ይላቸዋል። ቀድሞ እናንተ በጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነት ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ምን በሉ ተመላለሱ። አምላካችን ብርሃናዊ አምላክ በብርሃን እንድንኖር ይፈልጋል። የእግዚአብሔር ማህደር ብርሃንን የተመላ ክርስቲያኖች፣ የጨለመ ሕይወት ውስጥ ነው የምንኖረው? ኑሮ ከበደን፣ ኑሮ አስጨነቀን፣ ኑሯችን ጨለማ የሆነ ቢመስለንም እግዚአብሔር ያበራልኝ ያለን ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው በሉ ከዳዊት ጋር። እንኳን በሰው ሕይወት በስነ ፍጥረት ታሪክ ምድር ሁሉ ጨለማ ነበረች ነው የሚለው መጽሐፍ ቅዱስ። እግዚአብሔር ግን ምን ይሁን አለ ብርሃን ይሁን አለ። የብርሃን ምንጭ ነው አምላካችን። አምላከ ብርሃን ወዳለ ይወጥ ነው አይምሮ ላይ እየተባለ በኪዳት ዘውትር ይመሰገን። በኃጢአት ስንኖር በጨለማ ነው ያለን። ወደ አምላካችን ስንመጣና በደስታ ስንመላለስ ግን ብርሃናዊ አምላክ አብርቶልናል ማለት። በእውነት አምላካችን የቃሉን ብርሃን ስለገለጸልን ክብርና ምስጋና አምልኮና ስግደት ለቅዱስ